በመጨረሻም ዘመነ ካሴ ባውቄና እስክንድር ነጋ አፍንታ ተገናኝተዋል። ሁለቱም የተፎካካሪ የፋኖ አደረጃጀት ባለቤቶች ከሆኑ በኋላ እስክንድር ነጋው አፋ ሀድ ለዘመነ ካሴው አማራ ፋኖ ብሔራዊ ኃይል አስታራቂ ሜለን እኛውን ታርቅ የሚል እንደምታ ያለው መልእክት ልኮበታል። እና በቅርቡ ሁለቱ የፋኖ ስሞች ዘመነና እስክንድር ባካል ተገናኝተው ሁሉንም አማራ አንድ የሚያደርግ የፋኖ አደረጃጀት ይፈጥራሉ ተብሎ ይጠበቃል። በመካከላቸው የስልጣን ሽኩቻ፣ የርዕዮተ ዓለም ልዩነትና የኃይል አለመመጣጠን እንዳለ ይገመታል። የስልጣን ሽኩቻውን በተመለከተ የአማራ ፋኖን አንድ አድርጎ ለመምራት በተደረገ ምርጫ እስክንድር ዘመ ዘመንን በድምፅ ብልጫ አሸንፎ ዘመን አሻፈረኛል የሚል ያልተጣራ ወሬ ይሰማል። ዘመነም ወዲያው እስክንድርን ከጎጃም መሬት ላይ ጠርጎ ካባረረ በኋላ እኔ እንደ አጥናፉ አባተ አይደለውም በማለት እስክንድርን በመንግስቱ ኃይለማርያም ቦታ አስቀምጦ ገልጾት ነበር። የጎጃሜቱ ልጅ ብቸና አካባቢ ተወልዶ ቀዳማዊ ኃይለ ስላሴንና መንግስታቸውን የገረሰሰው ሻለቃ አጥናፉ አባተ አዲስ አበባ ውስጥ መሸዋለኪያ አካባቢ ባለው አራተኛ ክፍለ ጦር ግቢ በመሆን በመላው አገሪቱ ያለውን የመለዮ ለባሽ ተወካይ ስልክ እየደወለ ሰብስቦ ደርግን እንዳቋቋመው ራሳቸው ኮሎኔል መንግስቱ ሳይቀሩ መስክረውለታል። ደርጉን በመምራት ሂደት ግን አፈጮሌው መንጌ በምርጫ በልጠውት የሰበሰበውን መለዮ ለባሽ ቀምተውታል። አድረውለውም የጓዳቸውን አጥናፉ አባተን ህይወት ቀጥፈዋል። ተጠቅሷታል። ዘመነ ይህ እንዳይገጥመኝ እስክንድርን ከጎጃ ምድር ጠርጊዋለው ካለ ዓመት አልፎታል። በቆይታቸውም በቃላት በይፋዊ መግለጫና በጥይት አረር ሲቋሉ ቆይተዋል። ዘመነ ካሴ ባውቄ መሪ ወዳጆ ደሳላይ ሲያስብ ሸዋና ሀብቴ ወልዴ በመይሳው ካሳይ ትውልድና የትግል ቀየ ቋራ ተገናኝተው አስራ ሦስት አባላት ያሉት ማዕከላዊ እዝ ካቋቋሙ በኋላ ግን እስክንድር በአማራ ፋኖስ ባይ ድርጅት አፋን በኩል እንኳን ደስ አላችሁ ብሏቸዋል። ሁኔታውን በቀና መንፈስ የተመለከቱት የዘመነ ካሴ ደጋፊዎች የመኖራቸውን ያህል እየተጠራጠሩና በእስክንድር ላይ የቋጠሩትን ቅሜ ያልፈተዋሉ። ይሁን እንጂ እስክንድር ነጋ ያለበት የሸዋ ቀጠና፣ የጎጃሙም፣ የወሎውም የጎንደሩም የፋኗ አደረጃጀት በመሸበ ነጋ ስሟን የሚጠራት የአራት ኪሎ መግቢያ በር እንደመሆኑ እነዘመነ ከእስክንድር ጋር መተባበር ይፈልጋሉ እየተባለ ነው። በዚህ ሰሙን ደግሞ በኢትዮ ቤስት ምስል መመልከቻ ሰሌዳ ላይ እንደምትመለከቱት አዲስ አበባ ውስጥ የፋኖ አደረጃጀት ለማቋቋም የአርማ ስራው ተጠናቋል። እናም ፋኖ አራት ኪሎም፣ ጫካ ቤተመንግስትም፣ የኦሮሚያ ብሔራዊ ክልላዊ ቤተመንግስትም ባሉባት አዲስ አበባ ውስጥ መግባቱን አመላካች ነው።